ላለፉት ሰላሳ ስድስት ዓመታት በሺዎች ለሚቆጠሩ ኢትዮጵያንና ትውልድ ኢትዮጵያን መገናኛ ሆኖ የባጀው የሰሜን አሜሪካ ስፖርትና ባህል ፌስቲቫል ዘንድሮ አይደረግም። ፌስቲቫሉን የሚያዘጋጀው የኢትዮጵያን የሰሜን አሜሪካ ስፖርት ፌዴሬሽን የሕዝብ ግንኙነት ኃላፊ አቶ እያዩ ዘነበ ለዚህ ምክንያቱን ያስረዳሉ። በዚህ በኮሮና ቫይረስ ወረርሽኝ ምክንያት ገደላል። ይህም የሚሆንበት ምክንያት ምንድን ነው? የቫይረስ ስርጭት በአደገኛ ሁኔታ ላይ ስለሆነ እኛ ደግሞ ያው ተግባራችን ኢትዮጵያውያንን ማገናኘት በስፖርቱ ፌስቲቫል አማካኝነት ተደርጎ ማገናኘት ለአለፉት ሰላሳ ስድስት ዓመት ይህን ስናደረግ የኖርን ድርጅት ነው። ከዚህ ቀደም እንዲህ አይነት አስከፊ ነገር እንዲተላለፍ የተደረገበት አጋጣሚ አልነበረም። ብዙ ታውረዶች አልፈናል። ግን አሁን ይሄ በጣም በጣም አደገኛ ሁኔታ ላይ ስላለ ይሄ ለአጭር ጊዜ ውስጥ ደግሞ ይቀጠፋል የሚባል ሁኔታ ስላልሆነ ለመሰረዝ ወስነናል ማለት ነው። አንድነትና መሀሪነት በሚል ርዕስ የዘንድሮውን ፌስቲቫል እንድታዘጋጅ የተመረጠችው ከተማ ሜኔሶታ ነበረች። ቀነ ቀጠሮውም ከሰኔ 28 እስከ ሐምሌ 4 2020 እንደ ኤሮያን አቆጣጠር ነበረ። የፌስቲቫሉ መሰረዝ መጋቢት ላይ መሰማቱን ተከትሎ ፌዴሬሽኑ ለውሳኔው አልፈጠንም ወይ የሚል ጥያቄ መነሳቱ አልቀረም። ያ እርግጥ ነው። እንግዲህ ይህን ውሳኔ እንዳልኩት ስንወስን የጤና ባለሙያዎች አንዳንድ ባለሙያዎች በማካተት ብዙ ምክክር ተደርጎበት ነው ይሄ ነገር የተደረገው እና እንደምታየው ሁሉ ማንም ሰው ከቤት እንዳይወጣ እየተደረገ ነው፣ በአንዳንድ ቦታዎች ላይ ሁላችንም ቤት ውስጥ ቁጭ ብለን ነው ደይቱ ደይ ያለውን ስራችን የምናካሄደው ያለ ነው። በአጭር ጊዜ ውስጥ ይሄ ነገር ይቀጫል ብለን አናስብም። ጊዜው እየደረሰ ነው። የቀረን እንግዲህ ሁለት ወር ነው የቀረን ይህን ፌስቲቫል ለማካሄድ በዚህ በሁለት ወር ውስጥ አሁን ነገሮች እንኳን ተመልሰው ኖርማል ቢመጡ እንደርሳለን ወይ የሚለውን ግምት ውስጥ ከተናል። ሌላው ደግሞ ነገር ደግሞ ቢቻል እንኳን ያው የነ ቶሎ ቶሎ ነገር ነው የሚሆነው በኢኮኖሚካሊም ሰው ተመጥቷል ሊኖ የአውሮፓያን ትኬት ገዝቶ እዛ ድረስ መጥቶ ሪኮቨር አድርጎ የምንፈልገውን ይመጣል ብለን የምናስበውን ሰው ሁሉ ላይመጣም ይችላል። አንድ ሁለተኛ ነገር ደግሞ ሰውንም ማጨናነቅ ነው የተሻለው መንገድ ያው በቀጥታይን ነገር አስተላልፎ ለሚቀጥለው አመት ከሁሉ ነገር እግዚአብሔር ጠብቆን ለመገናኘት ሁላችንም ተስፋ እናደርጋለን። የዘንድሮው ፌስቲቫል የተሳካ እንዲሆን አዘጋጆች ብዙ ገንዘብና ጊዜ እያባከኑ እንደነበረ የተናገሩት አቶ እያዩ ከተሳታፊዎች ጤናና ደህንነት በላይ በዚህ ሰዓት የሚያሳስብ ባለመኖሩ ውሳኔው እንደተላለፈ አጫውተውናል። ፌዴሬሽኑ ተሰሚነቱን በመጠቀም ከኮቪድ-19 ጋር የሚያያዙ ድጋፎችን ለኢትዮጵያን ለማዳረስም እንደተሰናዳ ነግረውናል። ተስተላለፈ ማለት ለሚቀጥለው አ ስራችንን አቆምን ማለት አይደለም። ልባችን ያለው ከህዝባችን ጋር ነው። ስፔሻ ኢትዮጵያ ውስጥ ካለው ጋራ በዚህ በመጣው መቅሰፍት ወይም ጥቃት እንዴት አድርገን ነው እዛ ያለውን ህዝብ የምንረዳው የሚለውን ነገር ቦርዱ እየተነጋገረበት ነው ከስራ አስኪያጅ ኮሚቴው ጋር፣ በምን አይነት መንገድ ስል እንዴት ነው ሜዲካል ሰፕላዮችን መላክ የምንችለው ይህንን በአፋጣኝ ነገር ለማድረግ ምክክር ላይ ነው ያለ፣ ነው እናደርገዋለን። ቡድኖቻችን በየቦታው ያሉት የስፖርት ቡድኖች እግር ኳስ ትሬኒንግ እንዳያደርጉ እንዳይሰባሰቡ ያን ያን ሁሉ መልእክት አስተላልፈናል። አሁንም የምናስተላልፈው መልእክት ምንድን ነው? በተቻለ መጠን ይሄ ስብስብ ያለበት ቦታ ላይ ላለመገኘት፣ ህዝቡ ራሱን እንዲጠብቅ በየጊዜው ንጽህናን ጠብቆ ገልል ባለ ሁኔታ ይሄ ጊዜ እስከሚያልፍ ድረስ ራሱን እንዲጠብቅ ነው ምክር የምናደርገው። የሰሜን አሜሪካ የስፖርትና ባህል ፌስቲቫል እንደ ኢሮፓውያን አቆጣጠር በ1984 ዓ.ም በአራት ቡድኖች የተጀመረ የዓመት ግብር ነው። ከዓመት ዓመት ዝነኝነቱ በጨመረው በዚህ ፌስቲቫል ላይ የሚሳተፉ ቡድኖች ሰላሳ ደርሰዋል። ከስፖርቱ ወዲያ በባህልና ትውውቅ ረገድ በርካታ የክብር እንግዶችና ተሳታፊዎችን ያቀርብ የነበረው ፌስቲቫል በአስር ሺዎች የሚቆጠሩ ከመላው ዩናይትድ ስቴትስ የመጡ ኢትዮጵያንና ትውልድ ኢትዮጵያን የሚታደሙት የሀገር ልጅ መገናኛ ሆኖ መክረሙ አይዘነጋም። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ሲልቨር ስፕሪንግ ሜሪላንድ